ዘገባው በተለይ በደቡብ ሱዳን፣ የመን፣ ሰሜን ናይጄሪያና ሶማሊያ ከ20 ሚሊዮን ሕዝብ በላይ ለከፋ የረሃብ አደጋ ተጋልጦ በሞት አፋፍ ላይ መሆኑን በመግለጽ ዓለም አቀፉ ማህበረሰብ ፈጥኖ እርዳታው እንዲለግስና ሊደርስ የሚችለውን እልቂት እንዲያስቆም አሳስቧል። ህዝቦች በዚህ መጠን ለከፋ ረሃብ የሚጋለጡባቸው ምክንያቶች በአየር መዛባት ምክንያት ከሚከሰቱ የድርቅና የተፈጥሮ አደጋዎች በተጨማሪ በዋናነት በየሀገሮቹ የሚካሄዱ ጦርነቶችና ግጭቶች መሆናቸውን ዘገባውን ይፋ ያደረጉት ባለሙያዎች የመንን ደቡብ ሱዳንንና ሌሎችን በመጥቀስ አስረድተዋል። በዓለም የምግብ ፕሮግራም ዋና የኢኮኖሚ ባለሙያና የድርጅቱ የምግብ ዋስትና ጥናት ኃላፊ ሚስተር አሪፍ ሁሴን በሰጡት አስተያየት ጦርነቶች በሚካሄዱባቸው የገጠሩም ሆነ የከተማ አካባቢዎች የግብርና ስራ ይቆማል፣ የንግዱ እንቅስቃሴ የሚቀንሳል፣ ለገበያ የሚቀርቡ ሸቀጦች አይኖሩም፣ ከኖሩም ዋጋቸው የሚቀመስ አይሆንም። ስለዚህ ህዝቡ የማምረትም የመግዛትም አቅም አጥቶ ለረሃብ ተጋላጭ ይሆናል በማለት ጦርነትና ግጭቶች ረሃብን በመፍጠር ብቻ ሳይሆን የአስቸኳይ ጊዜ የነፍስ አድን እርዳታም እንዳይደርስ በማድረግ ህዝብን ለከፋ ችግር ያጋልጣሉ ብለዋል። ይህንን ችግር ለመቋቋምና ተመሳሳይ ሁኔታ እንዳይፈጠር ለማድረግ መደረግ ያለባቸውን ሶስት ነገሮችም ይዘረዝራሉ። ሚስተር አሪፍ ከሁሉ በፊት ግጭቶችን ለመፍታት የፖለቲካ ፈቃደኝነትና ቁርጠኝነት ያስፈልጋል። ይህ ደግሞ በአካባቢም በብሔራዊም በዓለም አቀፍ ደረጃም መሆን አለበት። በሁለተኛ ደረጃ የተቸገሩትን መርዳትና መመገብ የሚያስፈልግ ሲሆን ይህን ለማድረግ የሚያስችል በር ክፍት መሆን ይኖርበታል። ሁሉንም ለማከናወን ደግሞ ገንዘብ ወሳኝ ነው በማለት ዓለም አቀፉ ማህበረሰብ የሶስቱን ነገሮች ተያያዥነትና አስፈላጊነት በመረዳት ትኩረት ሊሰጣቸው እንደሚገባ አሳስበዋል። አሁን ባለው ዓለም አቀፍ የፖለቲካና ኢኮኖሚ ሁኔታ ለጋሽ ሀገሮች ምን ያህል በቀረበው ጥሪ መሰረት ፈጥነው ምላሽ ይሰጣሉ የሚለው ሌላው የዶይቼ ቬለ ጥያቄ ለዶክተር ሮቤርቶ ፊዶልፊ በአውሮፓ ኮሚሽን ቀጣይነት ያለው እድገትና ልማት ዳይሬክቶሬት ዳይሬክተር እየቀረበ ነበር። ቢን ነው ዘገባው። ከሌሎች ድርጅቶች ጋር የምንጋራውን የችግሩን መጠን የሚያሳይ መሳሪያ ነው። ሌሎች ለጋሾችንም ይጋብዛል የሚል እምነት አለኝ። ምክንያቱም ሁኔታው በጣም አሳሳቢ ነው። ስለ መቶ ሚሊዮንና ከዚያም በላይ ህዝብ ነው እያነሳን ያለ ነው። ኢትዮጵያ ፈጣን የኢኮኖሚ እድገት በማሳየት ላይ ያለች ሀገር ናት እየተባለ አሁንም አስር ሚሊዮን የሚጠጋ ህዝቧ ለረሃብ የመጋለጡ ምክንያት ከአየር መዛባት ባሻገር የፖሊሲ ችግርና የፖለቲካ አለመረጋጋት ችግር ከሆነ በዚህ በኩል የአውሮፓ ህብረት ሊያሳድር የሚችለው ተጽዕኖ ምንድነው? ብያቸውም ነበር ዶክተር ሮቤርቶን። ይህን ጥያቄ አዲስ በላደ እንደሚገባኝ፣ ግን ሁኔታው የተወሳሰበ ነው። ሀገሪቱ ትልቅ ሀገር ናት። የምግብ እርዳታ ጥገኛ ሆና የቆየች ግን መሻሻሎችን እያሳየች ያለች አገር ናት። ብዙ ባላውቅም ካለ መረጃ እንደተረዳሁት ከመንግስት ጋር የፖለቲካ ውይይት እየተደረገና አንዳንድ ለውጦችም እየታዩ ነው። እርግጥ በዚህ በኩል የምናደርገውን ጥረት መቀጠል አለብን፣ በማለት የምግብ ዋስትናን ለማረጋገጥ የምታደርገው ጥረት ግን መሻሻል የታየበት በመሆኑ ይህንን ደግሞ ማበረታታት አለብን ብለዋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ፣ ብራሰልስ